አውሮፓና ጀርመን የመሀል ግራው የጀርመን ሶሻል ዴሞክራቶች ፓርቲ በጀርመንኛው ምህጻር ኤስፔዴ ህዝባዊ ከሚባሉት የሀገሪቱ ፓርቲዎች እድሜ የጠገቡ ነው። 150 ዓመት ያስቆጠረው ይህ ፓርቲ የሰራተኞችን መብቶች ለሚያስጠብቁ ፖሊሲዎች ለህዝባዊ አገልግሎቶች እንዲሁም ለተመጣጠነ የኑሮ ደረጃ ዋስትና መቆም የተመሰረተበት አላማ ነው። ይሁንና ፓርቲው በተለይ ከዛሬ 20 ዓመት ወዲህ በተካሄዱ ምርጫዎች የሚያገኘው ድምፅ እየቀነሰ መሄድ ህልውናውን እስከ መፈታተን የደረሰ ይመስላል። የኋለኛዎቹን ትተን በጎርጎረሳዊው 1998 በተካሄደው ሀገር አቀፍ ምርጫ 49 በመቶ ድምፅ ያሸነፈው ይህ ፓርቲ በዚህ ሳምንት ምርጫ ቢካሄድ ሊያገኝ የሚችለው ድምፅ 12 በመቶ ብቻ እንደሆነ ፎርሳ የተባለው ምስለ ምርጫ የሚያካሄድ ድርጅት በዚህ ሳምንት መጀመሪያ ላይ ይፋ አድርጓል። ፓርቲው የሚያገኘው ድጋፍ እየቀነሰ መሄድ አዲስ አይደለም። ሆኖም በዛሬ ሁለት ሳምንቱ የአውሮፓ ሕብረት ምክር ቤት ምርጫ ያሸነፈው 15.8 በመቶ ድምፅ የዛሬ አምስት ዓመት ከተሰጠው ጋር ሲነጻጸር በ11.4 በመቶ ዝቅ ማለቱ ግን አባላቱንና ደጋፊዎቹን አስደንግጧል። ፓርቲው እስከዛሬ ካገኘው ድምፅ እጅግ ዝቅተኛ የተባለው ይህ ውጤት መሪው አንድሪያ ኔልስ ስልጣናቸውን እንዲለቁ አስገድዷል። እንደምን አላችሁ። የኤስፒዴ መሪነት ኃላፊነቴን ለቅቄያለሁ። ላለፉት ዓመታት ለነበረን ጥሩ ትብብር ላመሰግናችሁ ወዳለሁ። በቪሪ ብራንት ቤት ብዙ ሰዓታትን አብረን አሳልፈናል። ለዚህም አመሰግናችኋለሁ። መልካሙን ሁሉ መኝላችኋለሁ። የመጀመሪያዋ ሴት የኤስፔዴ ሊቀመንበር ኔልስ ከፓርቲው መሪነት መሰናበታቸውን ለጋዜጠኞች ባጭሩ ያሳወቁበት መግለጫ ነበረ። አንድ ዓመት ከአንድ ወር ከ11 ቀናት በፓርቲው ሊቀመንበርነት እንዲሁም አንድ ዓመት ከስምንት ወራት በጀርመን ምክር ቤት የፓርቲው እንደራሴዎች መሪ ሆነው ያገለገሉት ኔልስ በፈቃዳቸው ከነዚህ ሁለት ኃላፊነቶች መነሳታቸው ለጀርመን ፖለቲካ እንደ ድንገተኛ የልብ ድካም ተደርጎ ነው የተወሰደው። ስንብታቸው ለዓመታት ፓርቲውን ሲመዘምዝ የቆየው በሽታ የመጨረሻው ምልክትም ተብሏል። አንዳንዶች ደግሞ መራጮቹን የተነጠቀው ኤስፔዴ ራሱን ገድለዋል፣ አብቅቶለታል ሲሉ ይደመጣሉ። የፖለቲካ ሳይንስ ምሁርና የህግ ባለሙያው ዶክተር ለማ ይፍራሸዋ ግን ይህን ከማይቀበሉት ውስጥ ናቸው። በእርሳቸው አስተያየት ከልምድ እንደታየው ህዝባዊ መሰረት ያለው ይህ ፓርቲ እንዲህ በቀላሉ የሚከስም አይሆንም። ኤስፔዴ አባላቶቹ ብቻ ከግማሽ ሚሊዮን በላይ አባላት ያሉት ህዝባዊ ፓርቲ ነው። ሶሻል ዲሞክራት ፓርቲ ኤስፔዴ እና ከመቶ ሀምሳ አመት እድሜ በላይ እንኳን እሱ ቀርቶ በሁለተኛ ዓለም ጦርነት እንኳን ያኔ እንደዛ አይነት ክትትል ተደርጎባቸው በናዚ ሌሎቹ ሲከፋፈሉ በህይወት ቆይቶ ከሁለተኛ ዓለም ጦርነት በኋላ ይሄንን ህገ መንግስት ከማርቀቅ ባለፉት ሰባ አመታት ውስጥ በጀርመን የፖለቲካ ህይወት ውስጥ ከፍተኛ ሚና የተጫወቱ የነ ቪሊ ብራንድ የነ ሄልሙት የነ ሽሚት ፓርቲ ነው። ስለዚህ ምንም እንኳን የቁልቁለት ጉዞን ከሁለት ሺህ ሶስት ጀምሮ ቢጀምርም ሶሻል ዲሞክራትን ከጀርመን የፖለቲካ ህይወት ውስጥ ጠፍቶ ይሞታል ብሎ የሚገምት ካለ በእኔ እምነት አሁን ባለኝ እውቀት በምንም ተአምረ የማስበው ነገር አይደለም። አዎ የቁልቁለት ጉዞ ጀምሯል። አዎ ፓርቲው ትልቅ የፖለቲካ ቀውስ ውስጥ ነው አለው። አዎ ለዚህም ደግሞ ላይ ያሉ አመራሎች ራሳቸው በስልጣን ዙሪያ በሚያደርጉ ሽኩቻ የፓርቲውን ኢሜጅ የፓርቲውን መሰረታዊ የስራ መስመር ትተው ራሳቸው በራሳቸው በሚያደርጉት በሚፈጥሩት ስራ የመራጩን ህዝብና የፓርቲ አባላትን ፍላጎት አብሮ የማድረግ ፍላጎት ስለገደሉ ይሄ ለረዥም ጊዜ ስለቆየ ሶሻል ዲሞክራት አሁን ለደረሰበት ክራይሲስ ያሉ ችግሮችን በሚገባ ሰንትኖ ለነዛ ችግሮች ደግሞ አሁን ካለው ጊዜ ጋር የሚመጥን የተሻለ የፖለቲካ አቅጣጫ ይዞ መነሳት ይችላል ሶሻል ዲሞክራት ሶሻል ዲሞክራቶች ለሽንፈት የመዳረጋቸው ምክንያቱ የአመታት ድምር ውጤት መሆኑን ይናገራሉ ዶክተር ለማ አንዱ ችግር በተለይ የሰራተኛውን መካከለኛ ገቢ ያለውን ህዝብና የእጅ ሙያተኛውን ፍላጎት ከአለም አቀፉ የኢኮኖሚ እንቅስቃሴ ጋር አጣጥሞ የመራጮችን ፍላጎት ሊመልስ የሚችል ፍኖተ ካርታ አለመኖሩ ነው ይላሉ ፓርቲው ባለፉት 15 ዓመታት መራጮቹ ለመነጠቃቸው ዋና ዋና ያሏቸውን ሌሎች ምክንያቶችም እንዲህ ዘርዝረዋል። ሶሻል ዲሞክራት ፓርቲ የጀርመኑ መንሸ ቁልቁለት ጉዞ የጀመረው በሁለት ሺ ሶስት ነው። የቀድሞ የጀርመን ቻንስለር ጌራርድ ሽሮዳ አጀንዳ ሁለት ሺ አስር በሚል ያወጣው ሀርስ ፊር የሚባል ፕሮግራም ነበረ። በተለይ የታችኛው ህብረተሰብ ክፍል የኑሮን ሁኔታ የበለጠ ያቃወሰ፣ የበለጠ ያደህየ ፕሮግራም ነው። በተቃራኒው ለሀብታሞቹ እና ትንሽ ሀብት ላላቸው ቆንጆ ህይወትን ያስተካከልላቸው ነው። በዚህ የተነሳ በሰራተኛው በኩል ማለትም ዋናው የሶሻል ዲሞክራት መራጮች ሰራተኛ ክፍልና መካከለኛ ገቢ ያለው ነው። በነዛ ላይ ያለውን እምነት የሸረሸረው ከሁለት ሺህ ሶስት ጀምሮ ነው። ከዛ ቀጥሎ እንግዲህ የዚህ የትልቅ ጥምር መንግስት ማቋቋሙ የሰራተኛውን ፍላጎት እና የመካከለኛ ገቢውን ፍላጎት ብዙ ጊዜ በስልጣን ላይ በሚቆዩበት ተግባራዊ ባለማድረጋቸው የተወሰኑትን ተግባራዊ አድርገዋል፣ ነገር ግን ቻንስለሯ ናቸው የሚመሰገኑት። የፖለቲካ ሁኔታ ጥሩ ቢሆን ባይሆን፣ እነዚህ ጁኒየር በሁለተኝነት የጥምር ፓርቲ አባል የሚሆኑት በህዝብ ዘንድ ብዙ ጊዜ ጥሩ አድርጋችኋል የመባል ነገር ስለማያገኙ ሶሻል ዲሞክራቶች ጥረት ቢያደርጉም ይህንን ያህል በገበያ ላይ ውድ አድርገው ራሳቸውን መሸጣቸው የጀርመን ሶሻል ዴሞክራቶች ፓርቲ አዲስ መሪ እስከሚመረጥ ድረስ ሶስት ጊዜያዊ መሪዎችን ሰይሟል። እነዚህ ጊዜያዊ መሪዎችም በኃላፊነት ላይ የሚቆዩት እስከ ጎርጎሮሳዊው ሰኔ 24 ድረስ ነው። በዚህ ጊዜ ውስጥም የመሪ አመራረጥን ጨምሮ ሌሎች ሊስተካከሉ ይገባቸዋል በሚባሉ አሰራሮች ላይ ፓርቲው ይመክራል ተብሎ ይገመታል። ዶክተር ለማ እንደሚሉት በተለያዩ የአውሮፓ ሀገራት ትርጉም አልባ እየሆነ የመጣው የሶሻል ዴሞክራቶች ፓርቲ በጀርመንም መሳሳይ እጣ እንዳይደርስበት የመራጩን ሕዝብና የአባላቱን ፍላጎት ለማሟላት እርምጃዎችን መውሰድ ይጠበቅበታል። የቁልቁለት ጉዞ ጀምሮ አሁን የመጨረሻ ወይ መዝቀጥ ወይ ፓርቲው አገግሞ እንደገና ሌላ ግልጽ የሆነ የመራጮችን ፍላጎት ማዕከል ያደረገ ከሁሉም በላይ ደግሞ አሁን ለምንገኝበት የፖለቲካ ሁኔታ፣ የአካባቢ ብክለት፣ የሰራተኛውን ፍላጎት፣ መካከለኛ ገቢ ያላቸውን የአውሮፓ የስደት ፖለቲካን እነዚህ አንኳር አንኳር የሆኑ ህብረተሰቡን በየዕለቱ የሚያነጋግሩ ርዕሶች ላይ የራሱ የሶሻል ዲሞክራት ፓርቲ አሻራ ያለበትን አንድ ፍኖተ ካርታ ያስፈልገዋል። ህዝቡ ከሌላው ፓርቲ ሊለይበት የሚችል የራሱ የሆነ መስመር ማለት ነው። ይህንን እስካላስተካከሉ ድረስ ሶሻል ዲሞክራቶች ችግር አለባቸው ይመስለኛል። የኤስፔዴ ህመም ከብዙ ክርክርና ንግግር በኋላ እውን ሊሆን በበቃው የጀርመን ታላቁ ጥምር መንግስት ላይ ተጽዕኖ ማሳደሩ አልቀረም። ጥምር መንግስቱ የዛሬ ዓመት ከመመስረቱ በፊት ኤስፔዴ ተቃዋሚ እንደሚሆን ነበረ ያሳወቀው። ሆኖም ባለፈው ምርጫ አብላጫ ድምፅ ያገኙት የክርስቲያን ዴሞክራትና የክርስቲያን ሶሻል ህብረት ፓርቲዎች ከአረንጓዴዎቹና ከነጻ ዴሞክራቶች ፓርቲዎች ጋር ያካሄዱት የመንግስት ምስረታ ንግግር ከከሸፈ በኋላ ኤስፔዴ ከህትማማቾቹ ፓርቲዎች ጋር ተስማምቶ የጥምር መንግስቱ አካል ሆኗል። እናም አሁን በኤስፔዴ ውስጥ የደረሰው ቀውስ ጥምሩን መንግስትም መጎሸሙ አልቀርም። መጎሸም ብቻ አይደለም፣ ምናልባትም አዲስ ምርጫ ሊያስጠራም ይችላል የሚሉ ግምቶች ይሰነዘራሉ። ዶክተር ለማ ከመጀመሪያውንም ያልተመጣጠነ፣ መቀጠል የማይገባው መራዘም የሌለበት ጋብቻ ነው ብሎ መሰረቱ ተቃውሞ ነበረ። እንደገና ድምጽ ሰጥቶበት ነው አባላቶች፣ እንግዲያውስ እኛ ሁል ጊዜ በታሪክ አጋጣሚ ጀርመን አደጋ ላይ በምትወድቅበት ጊዜ የፖለቲካ ስልጣንንና ታክቲክን ብቻ ሳይሆን የህዝባዊ ኃላፊነትን እንወስዳለን። እኛ መሪንን፣ እኛ ተማሪንን የሚለውን ከግምት ውስጥ ሳናስገባ አገሪቷ ቀውስ ውስጥ ስለወደቀችና በተለይ ይሄንን ግራንድ ኮአሊሽን አለ ጥምር መንግስት እርግጠኛ ነኝ በሚቀጥሉት ሁለት ሶስት ሳምንታት ከባድ ጥያቄ ውስጥ ይገባል። የሚከራከሩበት ይሆናል። እኔ እንደ አንድ ተራ ሰው ተጠይቄ ይሄን ጥምር መንግስት ምን ይደረግ ቢባል ሶሻል ዲሞክራቶች ተነጋግረው ይሄን ጥምር መንግስት ሁለት ነገር አለ አሁን የተግባቡበት፣ የጡረታ ገንዘብ መጠነኛ የጡረታ ደሞዝ የሚባል አለ፣ የአካባቢ ጥበቃ ህግ አለ። እስከዛ ድረስ ክርስት ዲሞክራቲክ ዩኒየን እያናገራቸው ነገሩን እያድበሰበሰ ህጉን ወደኋላ ያደረገ የራሱን ዳቦ እየጋገረ ሶሻል ዲሞክራትን ዳቦ እያሳነሰ ከህዝቡ ጋር እያጣላ ሄዷል። አሁን ኡልቲማቱም በአጭር ጊዜ ውስጥ ተነጋግረው እነዚህን ህጎች በዚህ ጊዜ ውስጥ የማናወጣ ከሆነ በዚህ ጊዜ ውስጥ ህጉን የማናወጣ ከሆነ የጥምር መንግስቱን እናቆማለን ብሎ ስፒዲ ድፍረት ሊኖረው ይገባል። ሶሻል ዲሞክራቶች እነዚህ ሁለት ህጎቹ የማይወጡ ከሆነ በተለይ እስከ ሰኔ ሀያ አራት ድረስ በሚደረገው ውይይት ይህንን የጥምር መንግስት እድሜው ይብቃ፣ ወደ ሌላ ወደ ህዝባዊ ምርጫ እንግባ የሚለው ሀይል የሚያሸንፍ ከሆነ ምርጫ ይመጣል። ምርጫ ከመጣ ደግሞ የሶሻል ዲሞክራቶች ችግር ብቻ አይደለም የክርስት ዲሞክራትም ችግር ነው። ከሶስት ሳምንት በኋላ ኔልሰን የሚተካው የኤስፒዴ መሪ ማን እንደሚሆን ከወዲሁ ለመገመት አስቸጋሪ ሆኗል። ፓርቲው እንዲያንሰራራም ምናልባት ጥምሩን መንግስት ለቆ የመውጣት ውሳኔ ላይ መድረስ አለመድረሱም እንዲሁ ሁሉንም በጊዜው አብረን የምናየውና የምንሰማው ይሆናል። ሂሩት መለሰ ነኝ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።